You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Mulu program and date madam at SBS.com.au <laughs> slash ካፕቴን የሸዋስ ፈንታሁን፣ የቀድሞው ኢትዮጵያ አየር መንገድ ግሩፕ መሰረታዊ ሰራተኛ ማህበር ሊቀመንበር፤ ቴክኒሽል ማርቆስ የሱ ወርቅ፣ የኢትዮጵያ አየር መንገድ ግሩፕ መሰረታዊ ሰራተኛ ማህበር ምክትል ሊቀመንበር። በቅድሚያ ቴክኒሽል ማርቆስ፣ የኢትዮጵያ አየር መንገድ ግሩፕ መሰረታዊ ሰራተኞች ማህበር በአሁኑ ወቅት ከአየር መንገዱ አስተዳደር ጋር ጥያቄዎች ያሉት ዋነኛ የሰራተኛ ማህበር ያነሳቸው ጥያቄዎች ምንድን ናቸው? እዚህ ደረጃ ላይ ሲትደረሰው በምን መልኩ ነው? ያመሰግናለሁ። በአሁኑ ሰዓት በተለይ ከቅርብ ቀናት ወዲህ የሰራተኛ ማህበራችን እያነሳ ያለው ጥያቄ ከተለያዩ በመቶዎች የሚቆጠሩ የኮንትራክት ሰራተኞች ከደሞዝ ውጭ ወይም ያለ ደሞዝ እረፍት እንዲወጡ መደረጋቸውን ተከትሎ በቅርብ ቀናት ማህበራችን እያነሳ ያለው ጥያቄ ይሄ ነው። እንግዲህ መች ተነሳኤ ጥቂት ቀናት በፊት በጣም ብዙ ሰራተኞች እየተጠሩ ይህንን ወረቀት እንዲፈርሙ እየተደረጉ ነበረ። ይሄ ያለ ደሞዝ እረፍት የሚወጡበትን ለዘጠና ቀናት እና ሰሞኑን ያለው ቅሬታ የሚጀምረው ከዛ ነው። ወይም በቅርብ ቀናት ወዲህ ያለው የማህበራችን ቅሬታ የሚጀምረው ከዛ ነው። ካፕቴን ሸዋ ርሶ ቀደም ሲል እስከ ኤፕሪል አንድ ድረስ የአየር መንገዱ ሰራተኛ ማህበር ሊቀመንበር ነበሩ። በአሁኑ ወቅት የአየር መንገዱ አባል አይደሉም። ከስራ የተሰናበቱበት ዋነኛ ምክንያት ምንድን ነው? አንድ በርሶ ሳተያይ የሰራተኛ ማህበሩ አንኳር ችግሮች የሚባሉት ምንድን ናቸው? በጣም አመሰግናለሁ። ያው ይህን እድል ስለሰጣችሁን የኢትዮጵያ አየር መንገድ ግሩፕ መሰረታዊ ሰራተኛ ማህበር ከመቋቋሙ በፊትና ከተቋቋመ በኋላ በአጠቃላይ በማህበሩ ላይ ሲደርሱ የነበሩ ከፍተኛ ጫናዎች አሉ። የአሰሪና ሰራተኛ አዋጁ በሚፈቅደው መልኩ በሰራተኛ እና ማህበራዊ ጉዳይ ሚኒስቴር መስሪያ ቤት እውቅና ተሰጥቶት፣ ሰርተፊኬት ተሰጥቶት ማህበሩ እንቅስቃሴ ለመጀመር በሚያደርገው ሂደት ውስጥ ከዛ በመቀጠል ደግሞ ሰርተፊኬቱን ካገኘ በኋላ በህግ የተሰጡትን መብቶቹን እንዳይጠቀም ለማድረግ በአስተዳደሩ ሲደረጉ የነበሩት ችግሮች በጣም መጠነ ሰፊ ናቸው። በአንዳንድ ጊዜ ግቢ ውስጥ የማህበራችንን የአባልነት ፎርም የሚያስሞሉ ሰዎችን እስከ መቅጣት ተደርሶ ነበረ። ማህበሩን እንቅስቃሴ ሙሉ በሙሉ ህገወጥ ነው በማለት ማስታወቂያ ሰሌዳዎች ላይ ለሰራተኞቹ በመለጠፍ የኢሜይል መልእክቶችን በመላክ እውቅና የሚሰጠው የሰራተኛና ማህበራዊ ጉዳይ መስሪያ ቤት ሆኖ ሳለ አስተዳደሩ ምንም አይነት እውቅና ለዚህ ማህበር አልሰጠውትም ብሎ እስከ መናገር የደረሰበት ጊዜ አለ እና እንግዲህ ችግሩ ቀደም ብሎ ነው የጀመረው። የሰራተኞችን ጥያቄ የሚያነሳ ማህበር ተፈላጊ አይደለም። አስተዳደሩ ማንኛውም ሰራተኛ ለሰጥ ለጥ ብሎ ስራውን እንዲሰራ እንጂ የሚፈልገው ይህ መብቴ ነው ይህ ትክክል አይደለም ይህ ቢታረም ጥሩ ነው ይሄ አግባብ አይደለም ብሎ የሚናገርን ሰራተኛም ሆነ ማህበር ስለማይፈልግ ማህበራችን ላይ በጣም ከፍተኛ የሆነ ጫና ሲፈጥር ነው የኖረው። ስለዚህ በዚህ ሂደት ውስጥ እንደ ማህበር ስንንቀሳቀስ ነበረ። በማህበር በተሰጠኝ ኃላፊነት መሰረት እንደ ሊቀመንበር ስንሳተፍ ነበረ። ከቅርብ ጊዜ ወዲህ በወረርሽኙ ምክንያት አየር መንገዱ የወጪ ቅነት አድርጋለሁ ብሎ የተለያዩ መልእክቶችን ለውስጥ ሰራተኞች አስተላልፎ ነበር እና እነዛ መልእክቶች አንዳንዶቹ ይዘታቸው ትንሽ ረበሸን ረበሸን። ለምንድን ነው ገና ችግሩ ምን ያህል እንደሆነ ሳይታወቅ የመጀመሪያ ሰሞን ላይ ሰራተኞችን መቀነስን ይህንን የተፈጠረውን ወረርሽኝ እንደ አንድ አጋጣሚ በመጠቀም ሰራተኞችን ቀንሱ የሚል አይነት ይዘት ያለው መልእክት መሰራጨቱ በጣም ስለረበሸን ለአየር መንገዱ ተደጋጋሚ የሆኑ ደብዳቤዎች ጽፈን ነበረ። እነዚህ ደብዳቤዎች ዋና ይዘታቸው ከሰራተኛው ጋር በሚደረግ ውይይትና ንግግር ሁሉንም ሌሎች አማራጮች ከግምት ውስጥ ባስገባ መልኩ ውጤት ሊያመጣ በሚችል መልኩ ለአየር መንገዱ ከፍተኛ ወጪ ሊያድንለት በሚችል መልኩ ነው ይህ ነገር መተግበር ያለበት እንጂ እንዲሁ ሰራተኞች በዛ ውይይቱ ሳይሳተፉ ወይም ማህበሮቹ በውይይት ውስጥ ሳይሳተፉ የሚደረግ እርምጃ መሆን የለበትም ብለን በተደጋሚ ደብዳቤ ይሰን ነበረ። ከዛ በኋላ እንግዲህ ያው ኤፕሪል አንድ በፈረንጆቹ ማለት ነው እኔ የስራ ውሌን እንደተቋረጠ የሚገልጽ ደብዳቤ የተሰጠኝ ያ ደብዳቤ ላይ የተጻፈው ክፍ ምንድን ነው? የኢትዮጵያ አየር መንገድን አስተዳደር እና የኢትዮጵያ አየር መንገድን ስም አጥፍተሃል፣ ሰራተኞችን አስተባብረሃል፣ በግሩፕ እንቅስቃሴ ለማድረግ ሞክረሃል የሚል ነው። እንግዲህ አንደኛ፣ የኢትዮጵያ አየር መንገድን ስም ማጥፋት የሚለው ነገር ያው እንደ ማንኛውም ተቋም አንድ ማንንም ግለሰብ ሆነ ተቋም በስም ማጥፋት የመክሰስ ለአቃቢ ሕግ ለፖሊስ የማሳወቅ መብቱ በሕግ የተጠበቀ ሆኖ ሳለ ራሱ ከሳሽ፣ ራሱ ፈራጅ፣ ራሱ ቀጪ ሆኖ መገኘቱ ትንሽ ግር የሚያሰኝ ነው። ሁለተኛ በማህበር ማደራጀት የሚለው ነገር በሰራተኛ ማህበር እንቅስቃሴ ውስጥ ባደረግኩት ተሳትፎ ሰራተኛ ማህበሩ የሰጠኝን ኃላፊነት በመወጣቴ የመጡ ነገሮች ናቸው እንጂ እንደ ግለሰብ በራሴ ህግን ባልተከተለ መልኩ ሰራተኞችን ያደራጀሁበት አጋጣሚ የለም። ስለዚህ ከኤፕሪል አንድ ወዲህ የኢትዮጵያ አየር መንገድ ሰራተኛ አይደለሁም ማለት ነው። ቴክኒሽያን ማርቆስ፣ አሁን የአየር መንገዱ ሰራተኛ ማህበር መራር ላይ ያሉት በግንባር ቀደምትነት እርስዎ ኖት። ከአስተዳደሩ ጋር እያደረጋችሁት ያለ ድርድሮች አሉ። አስቀድመው ካፕቴን ሸዋስ እንደገለጸው ማህበራችን ከመመስረቱ በፊትም ሆነ ወይም ከመደራጀቱ በፊትም ሆነ ከመደራጀቱ በኋላ ባሉ ሂደቶች ውስጥ ምንም አይነት ከአስተዳደሩ ለውይይት የሚጋብዙ ነገሮች እስካሁን አላየንም። በተለያየ ጊዜዎች ጠይቀናል፣ የተለያዩ ጥያቄዎችን አድርገናል። ነገር ግን በማህበራችን ላይ የሚደረገው ጥቃት እየጨመረ እየቀጠለ እንጂ ምንም እየቀነሰ ያለ ነገር አላየንም። እስካሁን ድረስ ለውይይት እንድንቀመጥባቸው ከአስተዳደሩ ጋር የጠየቅንባቸው ጉዳዮችም ጆሮ ዳባ ልበስ ተብለው ነው ተሰውት። በመሰረቱ ውይይት አይደለም ደብዳቤያችንን እንኳን ለመቀበል ወይም ደብዳቤያችንን መቀበሉን የሚያረጋግጥ በደብዳቤያችን ላይ ሪሲቭድ መጥቶ ደብዳቤያችንን ለመውሰድ አስተዳደሩ ፈቃደኛ አይደለም። የመጨረሻዋ ትንሿ ነገር ወይም ምንም ያልሆነው ነገር ደብዳቤ መቀበል ነው። ደብዳቤ መቀበል ሐሳብን መቀበል አይደለም፣ እንዲሁ ወረቀቱን ተቀብያለሁ የሚል ነው እና ያንን እንኳን ማድረግ ባልቻልንበት ሁኔታ ውስጥ ድርድር አድርገናል ለማለት እንቸገራለን፣ ወይም አላደረግንም። እውነቱ ይሄ ነው። ግን ምንድን ነው የተለያዩ የሰራተኛውን ችግሮች እስካሁን ድረስ ወደ ህግ አካላት፣ ወደ መንግስት ለመውሰድ ነው ብዙ ጊዜ ጥረት የምናደርገው እንጂ በድርድር እስካሁን የፈታናቸው ያሉ ወይም ከማኔጅመንቱ ጋር በድርድር የተቀመጥንባቸው ጊዜዎች የሉ። ነገር ግን ይህንን ለማስተካከል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን የትራንስፖርት እና መገናኛ ሰራተኛ ማህበራት ኢንዱስትሪ ፌዴሬሽን እንዲሁም ሰራተኛና ማህበራዊ ጉዳይ ሚኒስቴር ከተለያየ ጊዜ ከአስተዳደሩ ጋር ድርድሮች እንዳደረጉ እናውቃለን። ይህ ምንም የተመለከተ ነው፣ የመደራጀት መብትን ማክበር ላይ የተመለከተ ነው ይሄ ድርድር እንጂ ከሰራተኞች ጉዳይ ጋር ወይም ከውስጣዊ ችግሮች ጋር የተገናኘ ድርድር አይደለም። እነዚህ ድርድሮች አሁንም ቢሆን ቀጥተኛ ተጽዕኖ ወይም ቀጥተኛ ለውጥ ያመጡ ድርድሮች አይደሉም። ምክንያቱም ከዚህ በፊት እንደተጠቀሰው የማህበራችን ሊቀመንበር ፍትሐዊ ባልሆነ ትክክል ባልሆነ የማህበር ኃላፊነቱን መወጣትን በምክንያት ተደርጎ የስራ ሁሉ ተቋርጧል። ይህ የሚያሳየው ቀጥተኛ የሆነ ማህበራችን ላይ የሚደረግ ጥቃትን ነው። ስለዚህ ይሄ ሁሉ እየሆነ ነው። ይሄ ሁሉ በሆነበትም ግን ማህበራችን በአሰሪና በሰራተኛ መካከል የሚደረገው ግንኙነት ህግን መሰረት ያደረገ ውይይት ላይ የተመሰረተ መሆን አለበት ብለን እናምናለን። ያ ግን እስካሁን ድረስ አልሆነም፣ እየሆነም አይደለም። እንግዲህ በድርድር ደረጃ ከድርጅቱ ጋር ወይም ከአስተዳደሩ ጋር በሚደረግ ድርድር ደረጃ ያለንበት ሁኔታ ይሄ ነው። ካፕቴን የሸዋስ ከኤፕሪል አንድ በፊት ድረስ አመራር ላይ ስለነበሩ የሰራተኛ ማህበሩ አባላት ቁጥር ምን ያህል ናቸው? ምን ያህል ሰራተኞችን ነው በአባልነት ይዞ ያለው? ሁለት፣ እነዚህ ያነሳቸዋቸው ጥያቄዎች በአስተዳደሩ በኩል ምላሽ ካላገኙ፣ በእርግጥ በመንግስት በኩል ችግሮችን ለመፍታት እየሞከረ ነው። እነኚህ ጥረቶች ፍሬ ካላፈሩስ፣ ቀጣዩ እርምጃ ምን ይሆናል? የማህበሩ አንደኛ የማህበሩን ቁጥር ከመናገር በፊት ምናልባት ኢንቴንሽናሊ እንዳልተናገርነው ተደርጎ እንዳይቆጠር ስለሚያስፈልግ የኢትዮጵያ አየር መንገድ ግሩፕ ውስጥ ሁለት ማህበራት አሉ። አንደኛው እኛ የምንመራው ይሄ ማህበር ነው። ሌላኛው የኢትዮጵያ አየር መንገድ ግሩፕ ቀዳማዊ የሰራተኛ ማህበር የሚባለው ማህበር ነው። እሱ ማህበር ውስጥ እኔም ሆን ማርቆስ ሁላችንም አባል ሆንን የቆየንበት ማህበር ነው። ነገር ግን በታሪክ አጋጣሚ ማህበሩ የጠቅላላ ጉባኤውን ባደረገ ወቅት የተመረጡት አመራሮች የቀድሞውን ማህበር የሚመሩ ሳይሆኑ አዲስ ማህበር የፈጠሩ ናቸው በሚል የትርጉም ጉዳይ የእኛ የተሰጠን ሰርተፊኬት የግድ አዲስ ነው ተብሎ አዲስ ማህበር ለመቋቋም ተገደናል። ስለዚህ ያን ማህበር ካቋቋምን በኋላ አየር መንገዱ ከፍተኛ የሆነ ጫና እየፈጠረንም ብንም ቢሆን በስድስት ሳምንት ውስጥ አራት ሺህ ዘጠኝ መቶ አባላትን መመዝገብ ችለን ነበረ። እነዚህ አራት ሺህ ዘጠኝ መቶ አባላትን ከመዘገብን በኋላ አንድ ያስተዋልነው ነገር ምንድን ነው? አብዛኛዎቹ የእኛ የመዘገብ ናቸው አባላት። የመጡት ቀድሞ አባል ከነበርንበት ማህበር ነው እንጂ አዳዲስ አይደሉም። አዳዲስ የሆኑ በከፊል አሉ፣ ከፊሉ ደግሞ ከዛኛው ማህበር የመጣ ነው። ሁለት ማህበር እንዲሆን ግድ ያሰኙ ምክንያቶች ምንድን ናቸው? እሱን ማስረዳት ጥሩ ነው። አሁን ምንድን ነው የሆነው? መስከረም አስር ላይ አጠቃላይ ጠቅላላ ጉባኤ ተጠርቶ የኢትዮጵያ ኤርፖርቶች ድርጅት ሰራተኞች እና የኢትዮጵያ አየር መንገድ በፊቱ አየር መንገድ ተብሎ የሚቆጠረው አሁን ላይ ሁለት ተቀላቅለው ግሩፕ የሚባለው ሰራተኞች በሙሉ ተጠርተው የጠቅላላ ጉባኤ ተደርጎ ምርጫ ተካሄደ። ያ ምርጫ ከተካሄደ በኋላ የአመራር ለውጥ ለማድረግ የነባሮቹን ማህበሮች አፍርሶ አዲስ ማህበር አቋቁሞ የአመራር ለውጥ ለማድረግ ተብሎ ነው የተደረገው ስብሰባ። ይህ ስብሰባን የመሩት የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ እራሳቸው ነበሩ። ይህንን ስብሰባ የመሩት እዛ ስብሰባ ላይ ሰራተኛና ማህበራዊ ጉዳይ ተወካይ ነበረ። የኢትዮጵያ ትራንስፖርትና መገናኛ ኢንዱስትሪ ፌዴሬሽን አመራሮች ነበሩ። ሌሎች ሶስት ኢተማኮ ስራ አስፈጻሚዎች ነበሩ። የኢትዮጵያ አየር መንገድ ግሩፕ የሰው ሀብት ምክትል ፕሬዚዳንት ተገኝተው ስብሰባውን ከፍተው ልንሄዱት እዚህ ስብሰባ ላይ የተደረገው ምርጫ አስተዳደሩ የማይፈልጉት ሰዎች በአመራርነት እንዲመረጡ በማድረጉ ምክንያት የኢትዮጵያ አየር መንገድ ግሩፕ አስተዳደር የተደረገው ምርጫ አዲስ ማህበር ማቋቋም ነው እንጂ ነባሩን የሚተካ አይደለም፣ የሚል በማያገባው የመግባት ክርክር አድርጎ ነገሩ በጣም ተንዛዛ። ሰራተኛና ማህበራዊ ጉዳይ ይህን ጉዳይ ሲመለከተው ቆየ። ሌሎችም አካላት ከሰራተኛና ማህበራዊ ጉዳይ ሚኒስቴር በላይ የሆኑ የመንግስት አካላት ይህንን ጉዳይ ሊያውቁ ችለዋል በጊዜው። ከዛ በኋላ ግን ምንድን ነው የቀረበልን አማራጭ? አይ የተደረገው ምርጫ የቀድሞውን ማህበር አመራር የሚተካ ነው የሚለው ክርክርን ይዘን እንቀጥል ወይንስ አይ በቃ ሰርቲፊኬት ይስጡንና እኛ ህጋዊ ማህበር ስለሆን አባላቶቹን እንመዝግብ የሚለው አማራጭ ቀረበ። እና በጊዜው ምንድን ነው የመጀመሪያው አማራጭ ክርክሩ ማድረግ የሚለው ነገር የህግ ክርክር ነው የሚሆነው እንደኛ ባለቤት ሆኖ የሚይዘው ኢሰማኮ ነው የሚሆነው እንጂ እኛ አይደለንም። ሁለተኛ በጣም የተንዛዛ እና የሰራተኛውን የመብት ጥያቄዎች የጥቅማ ጥቅም ጥያቄዎች በቶሎ በአፋጣኝ መልኩ ሊፈቱ እንደማይችሉ ስላመንን፣ ሰራተኛው ተገኝቶ የመረጠን አመራሮች እንደሆን ስላመንን ችግር የለም ህጋዊ የሆነ ወረቀት ይስጡንና ከዛ በኋላ እንደሚሆን እናደርገዋለን ብለን ተቀበልን። ይህንን ፕሮፖዛል ሰራተኛና ማህበራዊ ጉዳይ ሚኒስቴር መስሪያ ቤት አዲስ ማህበር እንደ ተቋቋመ አድርጎ ሰርተፍኬት ሰጠን። ያንን ሰርተፍኬት ይዘን እኛ ምዝገባ በምንጀምርበት ወቅት የኢትዮጵያ አየር መንገድ ውስጥ የነበረው ግሩፕ ውስጥ ሳይሆን የቀድሞ እኛ አባል የነበርንበት ማህበር ስያሜውን ቀይሮ የኢትዮጵያ አየር መንገድ ግሩፕ ቀደማዊ የሰራተኛ ማህበር ተብሎ ሰርተፍኬት ተሰጠው። ስለዚህ በዚህ አጋጣሚ በእርግጥ እዚህ ጋር መጥቀስ ያለብኝ ምናልባት ፍትሃዊ ማይሆነው ሀምሳ ዘጠኝ ሰዎች ተሰብስበው አምስት ሰዓት ላይ በተጠራ ስብሰባ ስምንት ሰዓት ላይ ተገናኝተው ሀምሳ ዘጠኝ ሰዎች ሀያ ስድስት አመራሮችን መርጠው ማመልከቻ ያስገቡበት ስብሰባ መሆኑን መጥቀስ ያስፈልጋል። ስለዚህ በዚህ አጋጣሚ ሁለተኛ ማህበሩን አመራር የሆኑ ሰዎች ተረከቡት። የእኛም ማህበር እንቅስቃሴውን ቀጠለ። በስድስት ሳምንት ውስጥ ብቻ አራት ሺ ዘጠኝ መቶ የሚሆኑ ሰዎች መመዝገብ ችለን ነበረ። እንግዲህ እነዚህ ሰዎች መመዝገብ የቻለው የኢትዮጵያ አየር መንገድ ቅጥር ግቢ ውስጥ ሳንገባ ነው። ምን ማለት ነው? አየር መንገዱ ቅጥር ግቢ ውስጥ ለእኛ መመዝገብ ወንጀል ሆኖ ሰራተኛ የሚያስባርር ተግባር ነው እየተባለ ሰራተኞቹ ግን ውስጥ ለውስጥ በሰሩት ስራ ምናልባት አንዳንድ ጊዜ ተጋኖም እንደሆነ አናውቅም፣ ጫማዬ ውስጥ ፎርሙን አድርጌ ወጣውኝ እያለ የሚነግረን ሰራተኛም ነበረ። በዛ አይነት ሂደት ውስጥ አራት ዘጠኝ መቶ ሰዎችን መመዝገብ ችለን ነበረ። ቴክኒሽያን ማርቆስ፣ ከዚህ በኋላ በመንግስት በኩል ምን ያህል ጊዜ ነው መፍትሄ እንታገኙት የምትጠብቁት? ሁለተኛ በኢሰማኮ በኩልስ ምን አይነት እገዛዎች እያገኛችሁ ናችሁ ያላችሁት? እስካሁን በነበረን እንቅስቃሴ ሰማኮን ጨምሮ ጨምሮ የትራንስፖርትና መገናኛ ሰራተኞች ማህበራት ኢንዱስትሪ ፌዴሬሽንን ጨምሮ፣ እንዲሁም ኢንተርናሽናል ተቋማት ማለትም ኢንተርናሽናል ትራንስፖርት ፌዴሬሽን፣ ኢንተርናሽናል ኮንፌዴሬሽን ኦፍ ትሬድ ዩኒየን ከየበላይ የመንግስት አካላት ድረስ ጣልቃ ገብተው ነገሩን ማስተካከል እንዲችሉ እንዲሞክሩ ጠይቀዋል የተለያየ ጊዜ ላይ። እንግዲህ እስካሁን ድረስ የተቀየረ ነገር አለ ለማለት አንድ ፍርም በርግጥም የለም። ምክንያቱም ነገሮች እየተባባሱ ነው እየሄዱ ያሉት በማህበራችን ላይ። እንግዲህ አሁንም ቢሆን የተለያዩ ጉዳዮችን የሚገጥመን ጉዳዮችን ለመንግስት እያሳወቅን በፍርድ ቤት የሚያዙ ጉዳዮችን፣ አንዳንድ ጉዳዮች አሁንም በፍርድ ቤት የተያዙ ጉዳዮች አሉ። ምንድን ነው አሁን የተፈጠረው የዓለም አቀፍ ወረርሽኝ ብዙ ነገሮችን በርግጥ ስለሚያቀዛቅዝ፣ አንዳንድ ነገሮች ተቀዛቅዘዋል። ያም ቢሆን ግን የሕግ ሂደቱን ተከትለው የፍርድ የሚያስፈልጋቸው ብዙ ሕግ ወጥ የሆኑ ተግባራት አሉ። እንግዲህ እነሱን ለማስተካከል የፍርድ ቤት ሂደቱን እንከተላለን። ያም ቢሆን ግን ከፍርድ ቤት ሂደት በኋላ ነገሮች ይስተካከላሉ ብለን አናምንም። ምክንያቱም እስካሁን ባየናቸው ሁኔታዎች ላይ ተመርኩዘን ነገሮችን ስንገመግም ለፍርድ ቤት ትዕዛዝ እንጭምር ትኩረት የመስጠትና የመፈጸም ነገር አላየንም አስተዳደሩ ላይ። ስለዚህ መንግስትም እየጠየቀን እንገኛለን፣ እሱን እንቀጥላለን። ኢሰማኮ የተለያዩ ድርድሮችን ከመንግስት አካላት ጋርም አድርጓል። እንግዲህ ቀጣይ የኢሰማኮ እርምጃ ምን እንደሚሆን ያው ኢሰማኮም ራሱን የቻለ ተቋም ስለሆነ ኢሰማኮ ነው ማወቅ የምንችለው መናገር የምንችለው እንደ ማህበር ግን ብዙ ያቀድናቸው ነገሮች አሉ። እንደ ማህበር መሪዎች ከሰራተኞች ጋር በመሆንና ሰራተኞችን በማስተባበር የተለያዩ የምናደርጋቸው ህጋዊ እንቅስቃሴዎች ይኖራሉ። እነሱን አሁን መዘርዘር ብዙም አስፈላጊ ስለማይሆን አልጠቅሳቸውም። ነገር ግን ያው አሁንም ቢሆን ከመንግስት መልስ እንጠብቃለን። አንደኛ ህጋዊ የሰራተኞችን መብት የጠየቅን በመሆናችን፣ ሁለተኛ ድርጅቱም የመንግስት የልማት ድርጅት እንደመሆኑ መጠን መንግስት በአፋጣኝ ማስተካከያ እርምጃዎችን ይወስድባቸዋል ብለን ነው የምንጠብቀው፣ እየጠየቅን ያለ ነው። ወደ ሚዲያዎች መግለጫም ወደ መስጠት ድረስ የደረስ ነው። እነዚህን ተጽዕኖዎች ወይም እነዚህን ትኩረቶች ለማሰጠት በሚል ፍላጎት ነው። ካፕቴን ሸዋስ በአሁኑ ወቅት ከአየር መንገዱ ተሰናብተዋል። ከዚህ በኋላ የወደፊት የሙያ ጣፈንታው ምን ይሆናል? ምንድን ነው ከዚህ በኋላ እያሰቡ ያሉት? እስካሁን በነበረው የሰራተኛ ማህበሩ እንቅስቃሴ የተወሰኑ ሰራተኞች፣ አውሮፕላን አብራሪዎችም የእኛ የማህበራችንም ስራ አስፈጻሚ አባላት ለምሳሌ የማህበራችን ገንዘብ ያዥ፣ ማህበራችን የኦዲት ክፍል አባል የሆኑ ሰራተኞች ስራቸውን አጥተዋል። በተለያዩ አጋጣሚዎች ሌሎችም በርካታ ሰራተኞች ስራቸውን አጥተዋል። የኢትዮጵያ አየር መንገድ አስተዳደር አሁን ባለው ሁኔታ ጥያቄ የሚያነሳበትን ሰው በሙሉ ማጥቃት ጥያቄዎቹን መመለስ አድርጎ ያየ ይመስላል። እንግዲህ ጥያቄ ሲነሳ ጥያቄው አግባብ ነው ወይ አይደለም የሚል ውይይት ማድረግ አስፈላጊ ነው። ጥያቄውን ያነሳው ሰው እንዲህ አስቦ ነው፣ እንዲህ መስሎት ነው፣ የፖለቲካ ፍላጎት ስላለው ነው፣ የሀይማኖት የብሔር ፍላጎት ስላለው ነው የሚሉ አይነት በጣም ብዙ ጠንካራ ያልሆኑ ክርክሮችን ከማንሳት ይልቅ የተነሳው ሀሳብ እውነት ትክክል ነው ወይስ አይደለም የሚለውን ውይይት አድርጎ መፍትሄ ማድረግ የተሻለ ነው። ስለዚህ በዚህ ሂደት ውስጥ በተለያየ አጋጣሚ ስራቸውን ያጡ ባልደረቦች ያሉ፣ እኔም ስራዬን አጥቻለሁ። እንግዲህ አሁን ባለው ሁኔታ ዓለም ላይ የተፈጠረው የኮሮና ቫይረስ ወረርሽኝ ትልቅ ስጋት ስለሆነ እኔም እንደ ግለሰብ በአሁኑ ሰዓት አስተዳደሩን ከሳለሁ፣ አልከስ፣ ምንድን ነው የማደርገው የሚለውን ነገር እውነት ለመናገር እያሰብኩኝ አይደለም። ሁኔታዎች መልካም ሆነው ይህንን የወረርሽኝ ወቅት በሰላም አልፈን በዛኛው በኩል ስንወጣ ያው በህይወት የተረፍንም ተርፈን የሞትንም ሞትነን፣ ቀጣይ ምን መደረግ አለበት ስለሚለው ጉዳይ እንደ ግለሰብ አስባለሁ ብዬ ነው እንጂ እየተቀመጥኩት አሁን ላይ ምንም ኢሚዲየት የሆነ አክሽን ወስዳለሁ ብዬ አላስብም። ከገዚህ አንጻር ይሄ እንቅስቃሴ ውስጥ ከመግባታችን በፊት የኢትዮጵያ አውሮፕላን አብራሪዎች ማህበር ውስጥ ያለ አንድ እድር አለ። ያ እድር የተቋቋመው የመብት ጥያቄ በሚነሳበት አጋጣሚ አንዳንድ አውሮፕላን አብራሪዎች አስተዳደሩን ቻሌንጅ ባደረጉበት አጋጣሚ አስተዳደሩ ጥቃት እየፈጸመ ከስራ እያገደ እያባረረ በጣም ስላስቸገረ ወደ ውጭ ሀገር ሄደው ለመስራት ሲሞክሩ ፓስፖርታቸው እየተቀሙ ሌላ ሀገር ሄደው ሲቀጠሩ ከዛ ሀገር ቀጣሪ ጋር በመስማማት ከስራ እንዲባረሩ በማድረግ የተለያዩ አይነት በደሎች ስለደረሱ ከዚህ በፊት ይሄንን ፍራቻ እድር አቋቁመናል። ያ እድራችን ዋናው አላማው ምንድን ነው? አንድ ሰራተኛ በአስተዳደሩ ጋር በሚፈጠሩ ችግሮች ከስራው ሲፈናቀል ለአንድ አመት ደግሞ የሚከፍል እድር አቋቁመናል። ስለዚህ ለተወሰኑ ወራት ያ እድር ደሞዝ እየከፈለኝ ነው የቆየው። ምክንያቱም ባለፉት ስድስት ወራት አየር መንገዱ ሰራተኛ በሆንም ደሞዝ አልተከፈለኝም። ስለዚህ በሚቀጥሉት ስድስት ወራትም ያቺ እንትን ድጋፍ ስላለችኝ ቀጣይ አቅጣጫዎቼን ሰከን ብዬ እንዳይ እድል ይፈጥርልኛል ብዬ አምናለሁ። ቴክኒሽያን ማርቆስ በኢትዮጵያ አየር መንገድ ያ በመላው ዓለም ባለው በዚህ በኮሮና ቫይረስ የተነሳ አንዱ ሰለባ ከሆኑት አየር መንገዶች ውስጥ የሚሰለፍ ነው። የሰራተኛ ማህበሩ ይህንን ችግር እንደምን ለመወጣት እና ምን አይነት ድጋፍ ለማድረግ ነው ኢትዮጵያ አየር መንገድ በሁለቱ እግሩ እንዲቆም ለማድረግ? አዲስ ነገር አይደለም። ኢትዮጵያ አየር መንገድ ሁሌም በተንገዳገደ ቁጥር ሁለት እግሩ መልሶ እንዲቆም ለማድረግ ከፍተኛ የሆነ ድጋፍ ያደርጋሉ። ደሞዛቸውን እስከ መልቀቅ ድረስ ባሁኑ ከዚህ ካለው ሁኔታ ጋር በእናንተ በኩል ምን እያሰባችሁ ነው? ወደፊትስ ትርፋማ ሆኖ ሰራተኞችም የበለጠ ታማኝ የሆነ የተሻለ ኑሮ እንዲኖሩ ለማድረግ ምን አይነት የማህበራዊ ድጋፎችን ለመስጠት እየወጠናችሁ ነው? በጣም ጥሩ ጥያቄ ነው። አንድ ከዛ በፊት መናገር የምፈልገው ነገር በተለያዩ ጊዜያት ውስጥ አየር መንገዱ ከዚህ ያነሱም ቢሆኑ ከበድ ያሉ ችግሮች ትርፋማነቱ ላይ ቀጣይነቱ ላይ ጥያቄ የሚሆኑ ችግሮች የተለያዩ ጊዜዎች ላይ ገጥመውታል። በዛ ጊዜ የትኛውም የአየር መንገዱ ሰራተኛ በገዛ ፈቃዱ፣ በፍላጎቱ በጣም ብዙ ድጋፎችን ለአየር መንገዱ ያደረገባቸው ጊዜዎች አሉ። የአየር መንገዱ ሰራተኞች ከየትኛውም ህብረተሰብ በተሻለ የስራ ባህል ያላቸው ናቸው ብለን እናምናለን። በሁለተኛ ደረጃም ለአየር መንገዱ ያላቸው ፍቅር በማንኛውም ሁኔታ ውስጥ በየትኛውም የአስተዳደር አይነት ውስጥ ለአየር መንገዱ ያላቸው ፍቅር እንደዛ ሆኖ የቀጠለ ሰራተኞች ናቸው። ይህንን ሳናደንቅ አናልፍም። ይህ ወረርሽኝ ያመጣው ተጽዕኖ አለ፣ በደንብ እናምናለን። ግን ምንድን ነው አንደኛ አየር መንገዳችን አንድ የንግድ ማዕከል ብቻ ያለው አየር መንገድ ካለመሆኑ አንጻር ምን ማለት ነው? መንገደኞችን ማጓጓዝ ብቻ ሳይሆን ሰፋ ያለ የጥገና ክፍል መኖሩ፣ የውጭ ሀገር አውሮፕላኖችን መጠገን መቻሉ፣ የካርጎ አቅሙ ጥሩ የሚባል በመሆኑ አሁን ያለው ደግሞ የካርጎ ንግድ የተሻለ እየሆነ በመምጣቱ እነዚህ ላይ በመስራት የተወሰነ ርቀት መሄድ ይችላል ብለን እናስባለን። እንግዲህ እንደ ማህበር ወይም እንደ ማንኛውም ኢትዮጵያዊ ተስፋ አድርገን ነው የምንንቀሳቀሰው። ምን ማለት ነው፣ ይሄ ወረርሽኝ እናልፈዋለን በሚል እምነት። እንግዲህ ይህንን ለማለፍ ሰራተኛውን የት ድረስ ታስተባብሩታላችሁ ከሆነ፣ ሰራተኛው ዋጋ ለመክፈል ቅርብ ከመሆኑ አንጻር የሚያስፈልገውን ዋጋ ለመክፈል ሰራተኛውን እናስተባብራለን። ግን እዛ ደረጃ ላይ ደርሰናል ወይ የሚለውን ጥያቄ ስናነሳ ደርሰናል ብለን አናምንም። ምን ማለት ነው ሰራተኛው አንዳንድ ነገሮችን ሙሉ በሙሉ እንዲተው ለምሳሌ ደሞዙን ሙሉ በሙሉ መተው አለበት የሚለው ነገር ላይ ለመድረስ አንዳንድ ውይይቶችን ማድረግ አለብን። ከአስተዳደሩም ጋር ከሚመለከታቸው አካላት ጋር ውይይቶች መደረግ አለባቸው። ሌላኛው ምንድን ነው? ያው ሌሎች አየር መንገዶች የሰራተኞቻቸውን እየቀነሱ ወይም ያለ ክፍያ እረፍት እያስወጡ እንደሆነ በየሚዲያውን እንሰማለን ግን ትንሽ የእኛን አየር መንገድ ለየት የሚያደርገው ብዙ አየር መንገዶች ከፍተኛ ወይም የመጀመሪያ ደረጃ ወጫቸው ለሰራተኞች የሚያወጡት ወጪ ነው። የአንዳንድ አየር መንገዶች እስከ ሰላሳ ፐርሰንት ይደርሳል። የእኛ አየር መንገድ ደግሞ ያው ኢትዮጵያዊ እንደመሆናችን መጠን የደሞዝ ወይም ለሰራተኛ የሚወጣው ወጪ ከስምንት ፐርሰንት ያልበለጠ ነው። ስለዚህ አሁን በቶሎ ወደ ሰራተኞች ያንን ነገር ዲስቻርጅ ማድረግ ብዙም ያን ያህል እዚህ ግባ የሚባል ለውጥ የሚያመጣ አይደለም በዚህ ሰዓት። ነገር ግን ይሄ ወረርሽኝ እየገፋ መጥቶ ብዙ የወጭ ቅነሳ መርሆች ወይም መንገዶች ተከትሎ ድርጅቱ ወደ ሰራተኛ የሚደርስ ነገር ካለ ምንም አማራጭ አይኖረንም። አማራጭ ብቻ ሳይሆን የትውልድም የሀገርን ግዴታ ስላለብን ብዙ ስራዎችን እንሰራለን፣ ይህንን ከማድረግ አንፃር ግን እንደ ማህበር ተስፋ እናደርጋለን። ይህ ነገር ተጽዕኖውን ቶሎ ተላቀል አየር መንገዱም ወደ ነበረበት ወይም ወደ ተሻለ ደረጃ ከፍ ይላል ብለን ነው ተስፋ የምናደርገው። ይህን ነው ልል የሚችሉ ካፕቴን የሸዋስ ፈንታሁን የኢትዮጵያ አየር መንገድ ግሩፕ መሰረታዊ ሰራተኛ ማህበር የቀድሞው ሊቀመንበር፣ ቴክኒሺያን ማርቆስ የሱ ወርቅ ኢትዮጵያ አየር መንገድ ግሩፕ መሰረታዊ ሰራተኛ ማህበር ምክትል ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። እኛም በጣም እናመሰግናለን። በጣም እናመሰግናለን።